The voice of America. Be <laughs> away. America dims. Radio Tabyano. በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2007 ዓ ም ዝግጅታችን ተጀምሯል። ጤና ይስጥልን። እንደምን አመሻችው። ጤና ይስጥል። እንደምን አምሽታችኋል። ክቡራትና ክቡራን አድማጮች ምሽቱን የምናስተናግዳችው ሰሎሞን አባትና አዲሱ አበበነን ዜጎቻችን ወደ ተለያዩ የአረብ ሀገራት መካከለኛው ምስራቅ ሀገራት ለስራ በሚሄዱበት ጊዜ ሰልጥነው መሄድ አለባቸው በሚል ሁኔታ ከትምህርት ሚኒስቴር ቴክኒክና ሙያ ጋር በመነጋገር ካሪኩለም ተዘጋጅቷል። አቶ ግርማ ሸለመ የሰራተኛና ማህበራዊ ጉዳይ ሚኒስቴር ቃል አቀባይ ናቸው። ወደ አረብ ሀገሮች ለስራ ስለሚሄዱ ኢትዮጵያውያን ከቪኦኤ ለቪኦኤ ከተናገሩት የተቀነጨበ ነው። በአብይ ርዕስ ዘገባ አለን። ለዋና ዋና ዜናው ደግሞ አዲሱ አበበ የሪፐብሊካን ፕሬዚዳንታዊ ተወዳዳሪዎች የመጀመሪያውን ክርክር ትናት ማታ አካሄዱ። የፕሬዚዳንት ኦባማ ከፍተኛ ደጋፊ ከሆኑት ዲሞክራቶች አንዱ ቻክ ሹመር የፕሬዝዳንቱን የኢራን ኒኩሌር ስምምነት ተቃወሙ። ሳውዲ አረቢያ ውስጥ 15 ሰዎች ለአጠፋው ፈንጂ ተጠያቂው እኔ ነኝ ይላል አንድ የእስላማዊ ነኝ ባዩ ነውጠኛ ቡድን አጋር። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ ውስጥ በታሰሩት 18 ሙስሊም መሪዎች ላይ የተላለፈውን የእስራት ፍርድ የዩናይትድ ስቴትስ ዓለም አቀፍ ሃይማኖታዊ ነጻነት ኮሚሽን አጥብቆ አውግዟል። ኮሚሽኑ ባወጣው መግለጫ በአወዛጋቢው የኢትዮጵያ ጸረ ሽብር ሕግ ክስ ተመስርቶባቸው ጥፋተኝነት የተበየነባቸው መሪዎች እና የተፈረደባቸውም እንዲለቀቁ ለረጅም ጊዜ ሲሟገት መቆየቱን ኮሚሽኑ አስታውቋል። ዩኤስሲአይአርኤፍ በሚባል ምህፃር የሚጠራው ማህበር ወይም ድርጅት ሊቀመንበር ዶክተር ሮበርት ጆርጅ ሰዎቹ ለሃይማኖት ነጻነት በሰላማዊ መንገድ ሲሟገቱ የነበሩ ናቸው ብለው፣ የፍርድ ሂደቱ የኢትዮጵያ መንግስት የደነገገውን ጸረ ሽብር ሕግ ዊ መብቶች ከበሬታ የሚሟገቱትንና ተቃዋሚዎችን ለማፈን መጠቀሙን እንደቀጠለው የሚያሳይ ነው ብለዋል። በዚህ ሳምንት በተላለፈው የእስራት ፍርድ አራት ተከሳሾች 22 ዓመት፣ ሌሎች 14 ተከሳሾች ደግሞ ከ7 እስከ 18 ዓመት እስራት ተፈርዶባቸዋል። ከመካከላቸው በሙስሊም ተቃዋሚዎች ብሶታቸውን ለኢትዮጵያ መንግስት በማሰማት እንዲወከሉ የተመረጡ የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት፣ ጋዜጠኞችና ሌሎችም የሰብአዊ መብቶች ተሟጋቾች ያሉባቸው መሆናቸው መሆናቸውን መግለጫው አትቷል። የዩናይትድ ስቴትስ መንግስት ይህንና በሌሎችም ሰብአዊ መብቶች ተሟጋቾች ላይ የሚካሄደውን ያለ አግባብ የወንጀል ተግባር በይፋ እንዲያወግዝ የመወንጀል ተግባር በይፋ እንዲያወግዝ የዩናይትድ ስቴትሱ ዓለም አቀፍ የሃይማኖት ነጻነት ኮሚሽን አሳስቧል። አርባ አምስተኛው የዩናይትድ ስቴትስ ፕሬዚዳንት ለመሆኑ ውድድር ውስጥ ከገቡት አስራ ሰባት ሪፐብሊካን ተፎካካሪዎች አስሩ ትናንት ማታ የመጀመሪያ ክርክራቸውን አደረጉ፣ ይላል ዘጋቢያችን ጂም ማሎን። በትናንቱ የሪፐብሊካኖቹ የመጀመሪያ ዙር ክርክር የትኩረት ማዕከል የነበሩት ዶናልድ ትራምፕ ይመስሉኛል። በእርግጥም በዚያ ትኩረት ሳቢ ሁኔታ ውስጥ ከዚያ ትኩረት ሳቢ ሁኔታ ውስጥ ሊወጡ አልፈለጉም። ነገር ግን በፓርቲው የፕሬዝደንታዊ ፉክክር መጨረሻ ከአንድ ሌላ የሪፐብሊካን ተፎካካሪ ጋር ብቻቸውን ቢቀሩ ሌላኛውን ተፎካካሪ እንደማይደግፉ ያሳወቁና እንደ ሶስተኛ ፓርቲ ላለመወዳደርም በግልጽ ቃል ያልገቡ መድረኩ ላይ ከነበሩት አስር ተወዳዳሪዎች እርሳቸው ትራምፕ ብቻ ነበሩና ከ በተከራካሪዎቹ ሪፐብሊካኖች መካከል ጥርጣሬን ሳይፈጥሩ አልቀሩም። በትናንቱ ክርክር ግን ሌሎች ጠንካራ ነጥቦችን ያነሱ ተፎካካሪዎችም ተደምጠዋል። የቀድሞ የፍሎሪዳ ገዢ ጄብ ቡሽ፣ የዊስኮንሲኑ ገዢ ስካት ዋከር፣ የኦሃዮው ገዢ ጃን ካሲች የብዙዎችን ድጋፍ ያገኙ ይመስላሉ። ዶናልድ ትራምፕን በጽኑ ይቃወሙ የነበሩ ብቸኛው ተፎካካሪ የኬንታኪው ሴናተር ራንድ ፖል ነበሩ። ዋና ጥያቄ የሚሆነው ይላል ዘጋቢ ጂም መሎን፣ ትራምፕን ንቆ ከማለፍ ይልቅ ፊት ለፊት የሚቃወም ሌላ ሪፐብሊካን ይመጣ ይሆን በቀጣዩ ክርክር የሚታይ ይሆናል። ከኢራን ጋር የተደረሰውን የኒውክለር ስምምነት አንድ ታዋቂ የዴሞክራቲክ ፓርቲው አባል በብርቱ ነቀፉ። ስምምነቱ በምክር ቤቱ አባላት ተቀባይነት እንዲያገኝ ፕሬዚደንት ባራክ ኦባማ ብርቱ ጥረት እያደረጉ መሆናቸው ይታወቃል። የፕሬዚደንቱ የፕሬዚደንት ኦባማ ከፍተኛ ደጋፊ ከሆኑት መካከል አንዱ ዴሞክራቱ ሴናተር ቻክሹመር አውጥቼ አውርጄ ካሰብኩበት በኋላ አዝናለሁ ከተቃዋሚዎች ጋር ለመቆም ወስኛለሁ ብለዋል። ይሁዲው የኒውዮርክ ሴናተር ሹመር በተቃራኒ ጎራ መሰለፋቸው ይፋ የሆነው ከኒውዮርክ ሌላው አይሁድ ዲሞክራት ኤልየት አንጀል ስምምነቱን በመቃወም መግለጫ ካወጡ በኋላ መሆኑ ታውቋል። በአንድ የሳውዲ መስጊድ ውስጥ በአጥፍቶ ጠፊ የቦምብ ፍንዳታ ለተገደሉት 15 ሰዎች ኃላፊውን ነኝ ሲል እዚያው ሳውዲ የሚገኝ አዲስ የእስላማዊ መንግሥት ነምባ የሆነ ነውጠኛ ቡድን አጋር ይፋ አደረገ። የሂጃዝ ክፍለ ሀገር የእስላማዊ መንግስት አባል መሆኑን የሚናገረው ይኸው ቡድን አብሃ ከተማ ውስጥ በሚገኝ መስጊድ ምእመናን ጸሎት ላይ እንዳሉ ፍንዳታውን እንዳደረሰ ገልጧል። አብሃ በጦርነት ከምትታመሰው የመን ድንበር ጋር በምትገኘው የደቡብ ሳውዲ አረቢያ ከተማ አጠገብ ትገኛለች። ጥቃቱን የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በጽኑ አውግዟል። ራሱን እስላማዊ መንግስት የሚለው አማጺ ቡድን ለአንድና ለመጨረሻ ጊዜ መወገድ አለበትም ሲል የምክር ቤት አባሉ ተስማምተዋል። የካሜሩን ፖሊሶች የአፍሪክ ሚዲያ በተባለ በአፍሪቃ የትልልቅ ከሚባሉት ቴሌቪዥን ቻናሎች አንዱ በሆነው ያውንዴ በሚገኙ ጽሕፈት ቤቶቹ ላይ ወረራ አካሄደው ዜና ማሰራጨት እንዲያቆሙ ካዘዟቸው በኋላ በርካታ ጋዜጠኞች ለመደበቅ ተገድደዋል። የሀገሪቱ ብሔራዊ የኮሚኒኬሽንስ መማክርት ትዕዛዙን ያስተላለፍኩት የአፍሪክ ሚዲያ በተደጋጋሚ ስነ ምግባር ባለማክበሩ ነው ብለዋል። የአሜሪካ ድምፅ ራዲዮ ዘጋቢ ሞኪ ኤድዊን ኪንዜካ ከያውንዴ የላከውን ዘገባ አዳነች ፍሳይ ታቀርበዋለች። የካሜሩን የኮሚኒኬሽንስ መማክር ተጠባባቂ ፕሬዚደንት ፒተር ኢሶካ አፍሪክ ሚዲያ ባለፈው ሰኔ ወር ለአንድ ወር ያህል ስርጭት እንዲያቆም የተላለፈውን ትዕዛዝ አሻፈረኝ በማለት ማሰራጨቱን ቀጥሏል ብለዋል። ሁለቱ የሚዲያ ጋዜጠኞች በተደጋጋሚ ሙያዊ ስነ ምግባር ባለማክበራቸው ለስድስት ወራት ያህል እንዲታገዱ የተላለፈው ትእዛዝንም አላከበሩም ይላሉ ተጠባባቂው ፕሬዚደንት። ያውንዴ ያለው የመማክርቱ ክፍል ኃላፊ እንዲሁም ሕግና ስርዓት አስከባሪዎች የሚዲያውን መሥሪያ ቤት ሄደው አሽገውታል። እንደ ሰማነው ከሆነ ግን አሁንም ስርጭታቸውን ቀጥሏል። የወሰዱትን እርምጃ የማስከበሩ ጉዳይ የመማክርቱ ክፍል ኃላፊና የአስተዳደሩ ፈንታ ነው። የኮሚኒኬሽኑ መማክርት በተጨማሪም አፍሪክ ሚዲያ የግለሰቦችን የተቋማትንና የውጭ ሀገሮችን ገጽታ ሊያጠልሙና ክብራቸውን ሊነኩ የሚችሉ ፍትሕ የጎደላቸው ክሶችን ሰንዝሯል ሲል ወንጅሏል። ካሜሩን ያለው የእንግሊዝኛ ተናጋሪ ጋዜጠኞች ማኅበር አባል ኪኒ እንሶም ቴሌቪዥን ጣቢያው የእገዳውን ትዕዛዝ ማክበር ነበረበት ይላል። ስለ ፕሬስ ስናወራ ስለ ስነ ምግባሩም ማንሳት አለብን። ስለ ጋዜጠኝነት ሃሁ ያልቆጠረ ሰው ሚዲያው ውስጥ ዘው ብሎ ሲገባ ምን ያህል ነጻ ይሆናል? ሁለቱ ጋዜጠኞች ማግነ ታጃ ጆሊያናና መሐመድ ባቻር ላደን ከስራ ታግደዋል። እነሱና የሥራ ባልደረቦቻቸው መስሪያ ቤቱ ከታሸገበት ጊዜ አንስቶ በይፋ አልታዩም። ዋናው ጽህፈት ቤቱ ማላቦ፣ ኢኳቶሪያል ጊኒ የሆነው አፍሪክ ሚዲያ ቴሌቪዥን ጣቢያ ግን ስርጭቱን ቀጥሏል። ተጠርጣሪ እስላማዊ ነውጠኞች ማዕከላዊ ማሊ ውስጥ በሚገኙ ሁለት ሆቴሎች ላይ ባደረሱት ጥቃት አምስት የማሊ ወታደሮችን ገድለው ሌሎች አያሌ ሰዎች ማገታቸውን ተገለጠ። የማሌዋ ሞፕቲ ክልል ገዢ ከማን ካኔ ወደ አፍሪቃ ለሚተላለፈው የአሜሪካ ድምፅ ፈረንሳይኛ አገልግሎት እንደተናገሩት ወታደሮቹ ዛሬ አርብ የተገደሉት ታጣቂዎቹ ሲቫሪ ከተማ ውስጥ የሚገኙትን ዲቦ እና ብሊቦስ የተባሉትን ሆቴሎች ባጠቁበት ወቅት ነው። የማሌው ጦር ኃይል በታጣቂዎቹ የታገቱትን አራት ፈረንሳዮች ለማዳን ይችል እንደነበር የተናገሩት ገዢው፣ ነገር ግን አንድ የዩክራይን ዜጋና ሌላ አንድ ደቡብ አፍሪካዊ በሕንፃ ውስጥ ነበሩ ብለዋል። የማሌው ጦር ኃይል ከባማኮ የሚመጣውን ጣልቃ ገብ ሰራዊት ይጠባበቅ እንደነበርም ነው የተነገረው። ምንም እንኳ የተባበሩት መንግሥታት ድርጅት ሰላም አስከባሪዎች ቢኖሩም ሰሜንና ማዕከላዊ ማሌ ውስጥ እስላማዊ ነውጠኞች እየተጠናከሩ መምጣታቸው ተነግሯል። ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ዛሬ ጠዋት የደረሰ ርዕደ ምድር ቢያንስ ሁለት ህጻናትን እንደገደለ አሶሺዬትድ ፕሬስ የዜና አውታር ዘገበ። ርዕደ ምድሩ በሬክተር መለኪያ 5.6 ተመዝግበዋል። የነውጡ መነሻ የኮንጎዋ ቡካቮ ከተማና የታንጋኒካ ሐይቅ አካባቢ ሲሆን ሕፃናቱ የሞቱት ቡካቮ አጠገብ ያለው መኖሪያ ቤታቸው ጣሪያ በተመታበት በፈረሰበት ወቅት ነው። የነውጡ ንዝረት እስከ ምስራቅ ጎማ ከተማ 217 ኪሎሜትር ድረስ መሰማቱ ተዘግቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ታይዋንን ብርቱ ስጋት ላይ የጣለው ከፍተኛ ማዕበል በመከሰቱ ከመከሰቱ አስቀድሞ ባለሥልጣናት ዛሬ አርብ ትምህርት ቤቶችንና መስሪያ ቤቶችን ዝግ አድርገው ውለዋል። የደሴት አካባቢ ነዋሪዎችም ከፍተኛ ወደሆነ ወደ ተራራማ ቦታ እንዲዛወሩ ማድረጋቸው ተነግረዋል። አደገኛ ተብሎ የተገመተውና ታይፉን ሳውዲሎ የሚል ስም የተሰጠው ይኸው ማዕበል ታይዋንን ዛሬ አብር ማምሻው ላይ አሊያም ነገ ቅዳሜ ማለዳ ይመታል ተብሎ ስጋት አለ። ሳዑዲ አረቢያ ሁለት ኢትዮጵያውያንን ከትናንት በስቲያ በሞት መቅጣቷ ተዘግቧል። ኢትዮጵያውያኑ ታስረው የነበሩት ጂዛን በሚገኘው እስር ቤት ውስጥ እንደነበረ ታውቋል። በኢትዮጵያውያኑ ላይ የሞት ቅጣቱ የተፈጸመባቸው አንገት በመቅላት መሆኑ ታውቋል። እዚያው ጂዛን እስር ቤት ውስጥ ከሚገኙ ኢትዮጵያውያን መካከል ማምሻውን ባልደረባችን ገብረ ገብረ መድህን በስልክ አግኝቶ አንዱን አነጋግሮ ነበር። እኚህ ኢትዮጵያዊ እስረኛ የሚናገሩት የተገደሉትን ሰዎች ያውቋቸው እንደነበረ ነው። ለአራት ዓመት ያህል አብረን ታስረን ቆይተናል። ከትናንት በስቲያ በኢትዮጵያ አቆጣጠር ሐምሌ 29 ነው የሚሉት ከእኛ ነጥለው ወስደው፣ በጣም በሚያሳዝን ሁኔታ አንገታቸውን ቀልተው ገድለዋቸዋል ብለዋል። ለምን ተገደሉ? ፍርዱ እንዴት ተላለፈባቸው? ይህንንም ተናግረው ነበረ እኚሁ ኢትዮጵያዊ። ሕጂ ናይ ዞም ቆልዑ ያው ነፍሲ ቅትለት እዩ ዝብል ቲ ወንጀሎም ነፍሲ ቀትሎም እዮም ዝብል ናይ ከምኦም ኢትዮጵያዊ ነይሩ አጋጣም ከምቲ ዝዕልልና ዝነበሩ ብዝኮነ ዘይተስማምዐሉ ነፍሲ በማጥፋት ነበር የተከሰሱት ኢትዮጵያዊ ነበሩ። በአጋጣሚ በተፈጠረ ግጭት ከሌላ ኢትዮጵያዊ ጋር ማለት ነው ገደሏቸው ነው ክሱ የሚለው። በድንገት ተጋጭተው እንደተገደሉ ነው የሚናገሩት እኚሁ ሰው። ይሁን እንጂ ሳዑዲ አረቢያ መንግስት ይህንን ነገር ጠበቅ አድርጎ አያጣራም እንዲህ አይነቱም ብለዋል። የዛሬው ቅጣት አፈጻጸም ወይም አገዳደል ለየት ያለ ነው ብለዋል እኚሁ ኢትዮጵያዊ። በአረብኛ ታዕዚር ብታት በሚባል አካላትን በሚቆራርጡበት አገዳደል ነው። እጃቸውን ብቻውን፣ እግራቸውን ብቻውን፣ አንገታቸውን መጨረሻ ላይ ብቻውን፣ አንድ በአንድ እየቆራረጡ ነው የገደሏቸው። በጣም በሚዘገንን ሁኔታ ነው የገደሏቸው ነው የሚሉት እኚሁ ኢትዮጵያዊ። ስለዚህ ይህ ሁኔታ እንደገለጽኩት ለዚህ ሁኔታ እያጋለጠን ያለው የመንግስታችን ድክመት ነው። እዚህ ታስሮ ያለ ሁሉ ወንጀለኛ ነው ወይም አይደለም የሚጣራለትና የሚከታተልለት ማንም የለም ብለዋል እኚሁ ኢትዮጵያዊ። እዚያው ጂዛን እስር ቤት ውስጥ አንድ ሺህ ኢትዮጵያዊ ኢትዮጵያውያን ታስረው እንደሚገኙ ገልጸዋል። ሳኡዲ አረቢያ የቀጣቻቸው ወይም የገደለቻቸው ሁለት ኢትዮጵያውያን አረጋዊ ኃይለማርያምና ሀዲሽ ዘላለም የሚባሉ ናቸው። ይህንን የሳውዲ አረቢያን እርምጃ ሌላ አንድ ፓኪስታናዊ፣ አንድ ሳውዲ አረቢያዊ እንደተገደሉበት ዜናው አመልክቷል። የግድያ ዘመቻ ሲል አንድ የሰብአዊ መብቶች ተሟጋች ድርጅት አውግዞታል። ዜናው በቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ 13865 ኪሎ ሄርዝ በ25 ሜትር ባንድ በ1240 1280 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2007 ምሽት ፕሮግራም ነው። አቤት የምንለው መንግስት፣ አምስቱን ታሳሪዎች በመልቀቅ ከፊል ፍትህ ሰጥቷል። በጦማሪያንና ጋዜጠኞች ጉዳይ መንግስት ከፊል ፍትህ ሰጥቷል፣ ግን ሙሉ ፍትህ መስፈት አለበት። አቶ አመሃ መኮንን ናቸው የሰማችኋቸው፣ የዞን ዘጠኝ ጋዜጠኞችና የኢንተርኔት አምደኞች ጠበቃ ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በቅርቡ ለቪኦኤ ለሰጡት ቃለ ምልልስ ከሰጡን ምላሽ የተወሰደ ነው። በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው በስፋት ይመለሳሉ። የሁለተኛው አጋማሽ መደበኛ ቅንብሮች ተዘጋጅተዋል፣ በቅደም ተከተል ይደመጣሉ። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። ቀዳሚው የዕለቱ አብይ ርዕስ ነው ላልተወሰነ ጊዜ ቆሞ የነበረው ወደ አረብ ሀገሮች የሚደረገው የሥራ ጉዞ በመጪው ዓመት የመጀመሪያ ወራት እንደሚከፈት የሠራተኛና ማኅበራዊ ጉዳይ ሚኒስቴር አስታውቀዋል። እስክንድር ፍሬው የሚኒስቴር መሥሪያ ቤቱን የሕዝብ ግንኙነት ዳይሬክተር አቶ ግርማ ሸለመን አነጋግሯል። አሰራሩ እንደ ቀድሞ አይሆንም ብለዋል አቶ ግርማ። የእስክንድር ዘገባ ይቀጥላል። በቤት ሰራተኝነትና በሌሎችም የስራ መስኮች ለመቀጠር ወደ መካከለኛው ምስራቅ አገራት የሚሄዱ ኢትዮጵያውያን በርካታ ናቸው። እናም እነዚህ የአረብ አገራት የኢትዮጵያውያኑ መዳረሻ ሆነው ቆይተዋል። በ2001 ዓ ም በወጣው የግል ስራና ሰራተኛ ማገናኘት አዋጅ ቁጥር 632 መሰረት የሚንቀሳቀሱ ከአራት መቶ በላይ ኤጀንሲዎችም ኢትዮጵያውያኑን ወደ መካከለኛው ምስራቅ በመላክ ስራ ላይ ተሰማርተው ነበር። በህጋዊ መንገድ ከተቋቋሙት ኤጀንሲዎች በተጨማሪ በህገወጥ መንገድ የሚጓዙት ለአደጋ የሚጋለ የሚገልጡትን በርካታ ናቸው በእነዚህ ዜጎች ላይ የሚደርሰው እንግልትና በደልም ለጆሮ አዲስ አይደለም ይህንኑ መነሻ ያደረገው የኢትዮጵያ መንግስት ወደ እነዚህ የአረብ አገራት የሚሄዱ የስራ ስምሪት ጉዞዎችን ካገደ ከአንድ ዓመት በላይ ተቆጥሯል በዚህ ጊዜ ውስጥም የዜጎችን ደህንነት የበለጠ ያስጠብቃሉ የተባሉ ሁለት አዋጆች ሲረቀቁ ቆይተዋል አንደኛው አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽረቁን የሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ግርማ ሸለመ ለቪኦኤ አስታውሰዋል። በቅርቡ በፍትህ ሚኒስቴር ተዘጋጅቶ የጸደቀ አዋጅ ያለ ይሄ አዋጅ የህገወጥ የሰዎች ዝውውርና ስደትን ለመከላከል የሚያስችል አዋጅ ማለት ነው። ይሄ በቅርቡ ሰኔ 26 አካባቢ ለህዝብ ተወካዮች ምክር ቤት ቀርቦ ጸድቋል። ጸድቆ ስራ ላይም እንዲውል ተደርጓል። ይሄ አዋጅ በህገወጥ የሰዎች ዝውውር አዘዋዋሪዎች ላይ ከፍተኛ ቅጣት የሚጥል ነው እስከ ሞት ድረስ እስከ ሞት ድረስ እስከ ሞት ፍርድ እስከ ሞት ፍርድ ድረስ የሚያጽል አዋጅ ጸድቆ ስራ ላይ ውሏል። ከ2001 ዓ ም ጀምሮ ሲሰራበት የቆየውንና የግል ስራና ሰራተኛ ማገናኘት አዋጅ የሚባለውን የሚተካው አዲሱ የውጭ ሀገር የስራ ስምሪት አዋጅ ደግሞ በሚቀጥለው ዓመት መጀመሪያ እንደሚጸድቅ አቶ ግርማ ጠቁመዋል። የስራ ስምሪትን በቀጥታ የሚመለከተው ይሄኛው አዋጅ መጓዝ ለሚፈልጉ ዜጎች መስፈርቶችን እንደሚያስቀምጥ ማብራርተዋል። ይሄ አዋጁ አዲሱ አዋጅ በዋናነት ከስልጠና ጋር ተያይዞ ለዜጎቻችን ምን አይነት ስልጠና ማግኘት አለባቸው። ቀደም ስል በነበረው አዋጅ ይሰጥ የነበረው ስልጠና በጣም አጭር ነው። ስልጠና ሳይሆን የቅድመ ጉዞ ገለጻ ፕሬዲፓርቸር ኦሪንቴሽን የምትባለች እሷም፣ የግማሽ ቀን ገለጻ ነች። የማስተዋወቅ ነው። ነገር ግን በአሁኑ ሰዓት ቢያንስ ከአንድ ወር እስከ ሶስት ወር የሚዘልቅ በሁለት መስኮች ዘርፎች ማለትም በሀውስ ኪፒንግና በኬር ጊቪንግ ላይ ስልጠና፣ በቤት አያያዝና በህጻናት እንክብካቤ ነው። ህጻናት ሊሆን ይችላል፣ አረጋዊን አረጋዊያት ሊሆን ይችላል። በእነዚህ እንክብካቤ ላይ ስልጠና የመስጠት የሚሰጥ ስልጠና ተዘጋጀው እየተዘጋጀ ያለው በተለይ በአራቱ ክልሎች ማለትም በአማራ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦችና በትግራይ በተለይ እነዚህ አካባቢ ስደት የሚበዛበት የውጭ ሀገሬ ስራ ስምሪት የሚበዛበት ከመሆኑ ጋር ተያይዞ በእነዚህ አራቱ ክልሎችና በሁለቱ ከተማ መስተዳድሮች በድሬዳዋና አዲስ አበባ ለመስጠት የተለያዩ ከትምህርት ሚኒስቴርና ቴክኒክና ሙያ ማሰልጠኛ ተቋም ጋር በመሆን ካሪኩለም ተቀርጿል። ስርዓተ ትምህርት ተቀርጾ ዜጎቻችን ከዚህ ቀደም የነበረው ባለመማራቸው ሰልጥኖ ባለመሄዳቸው ከአሰሪዎቻቸው ጋር የማይስማሙበት ሁኔታ ነው የነበረው። አሰሪው ለሚከፍለው ክፍያ ተመጣጣኝ ስራ ነው የሚፈልገው። ሰልጥኖ ካለመሄዳቸው ደግሞ ከአሰሪዎቻቸው ጋር የማይገና የማይስማሙበት ሁኔታ ነው የነበረው። እዚህ ላይ ግን አቶ ግርማ ስልጠናው የሚሰጠው አሁን ገለጻው የሚሰጠው በእናንተ እንደነበር አስታውሳለሁ፣ በሰራተኛና ማህበራዊ ጉዳይ ሚኒስቴር ነው የግማሽ ቀን ገለጻ የተሰጣቸው የነበረው ወደ ተለያዩ የመካከለኛ ምስራቅ ሀገራት የሚሄዱ ኢትዮጵያውያን በአብዛኛው ሴቶች። እና አሁን ግን በአዲሱ አዋጅ መሰረት ስልጠናውን የሚሰጠው እናንተ መስሪያ ቤት ሆኖ ይቀጥላል ወይስ ቅድም ያሏቸው ከአራት መቶ በላይ ኤጀንሲዎች ብለዋል፣ እርግጥ እንደገና መመዝገብ እንዳለባቸውም ሰምተናል። ማን ነው የሚሰጠው ይህን ስልጠና? የሆነው ፍቃድ የሚያወጡ ኤጀንሲዎች በራሳቸው የሚሰጡ ስልጠና ይኖራል። የሚልኩትን ሰው መብቱ፣ ደህንነቱ፣ ክብሩ እንዲጠበቅ በሰላም ሄዶ ሰርቶ እንዲመለስ ኤጀንሲው በራሱ የሚሰጣቸው ስልጠናዎች የሚሰጣቸው ምክሮች በራሱ ይኖሯል። ነገር ግን እንደ መንግስት ዜጎቻችን ወደ ተለያዩ የአረብ ሀገራት መካከለኛው የምስራቅ ሀገራት ለስራ በሚሄዱበት ጊዜ ሰልጥነው መሄድ አለባቸው በሚል ሁኔታ ከትምህርት ሚኒስቴር ቴክኒክና ሙያ ጋር በመነጋገር ካሪኩለም ተዘጋጅቷል። በእነዚህ ክልሎች ባሉት ቴክኒክና ሙያ ተቋማት ነው ስልጠናው የሚሰጠው። በእነዚህ ቅድም በጠቀስኳቸው በአራቱ ክልሎችና በሁለቱ ከተማ መስተዳድሮች ባሉ ቴክኒክና ሙያ ተቋማት በካሪኩለሙ መሰረት ይሰለጠናሉ። እነዚህ ልጆች ሰለጠኑ ማለት እንደ መንግስት በቀጥታ ውጭ ለመላክም አይደለም። ይህም ወደ ተለያዩ የአረብ ሀገራት በሚሄዱበት ጊዜ ሰልጥኖ ማይሄዱ አንዱ ሆነው ነገር ግን በሀገር ውስጥም በዚህ መስክ በሚፈጠረው ስራ እንዲሳተፉ ለማድረግም ጭምር ነው። እነዚህ ልጆች በሚሰለጥኑበት ጊዜ ከሌሎች ተቋማት ጋር የስራ አፓረንት ይወጣሉ። የተግባር ላይ ልምምድ በሚወጡበት ጊዜ እዛው ሊቀጠሩ የሚችሉበት ሁኔታ ይኖራል። እዛው የሚቀሩበት ሁኔታ ሊኖር ይችላል። የስራ እንትን በመፍጠር የማገነ በማገናኘት ይኖራሉ። ዞሮ ዞሮ ስልጠናው ያው በቴክኒክና ሙያ ተቋማት በአሰልጣኞች አማካኝነት የሚሰጥ ይሆናል። በኢትዮጵያ መደበኛ ትምህርት ውስጥ እስከዚህ ክፍል እየተማረች የሚላለው ለምሳሌ አዋጁ ደሞዛቸው ይታያል፣ የትምህርት ደረጃቸው ይጠቀሳል፣ የስልጠና ሁኔታዎች ይኖራሉ። በአጠቃላይ የዜጎቻችንን መብት ነደህንነት፣ ክብር ሊያስጠብቁ የሚችሉ ነገሮች እንዲያቅፍ ተደርጎ ነው አዋጁ የተዘጋጀ። ለስራ ስምሪት እንደሚሄዱት ኢትዮጵያውያን ሁሉ እነርሱን የሚልኩት ኤጀንሲዎችም ተጨማሪ ስፈርቶችን እንዲያሟሉ አዋጁ ይጠይቃል። ይሄው የውጭ ሀገር የስራ ስምሪት አዋጅ በሕዝብ ተወካዮች ምክር ቤት ሲታይ መቆየቱንና በመጪው የ2008 ዓመተ ምህረት መጀመሪያ ይጸድቃል ተብሎ እንደሚጠበቅ አቶ ግርማ ጠቁመዋል። በዚሁ በ2008 ዓመተ ምህረት የመጀመሪያ ወራትም ወደ አረብ ሀገራት የሚደረገው የስራ ስምሪት ጉዞ እንደገና እንደሚጀመር አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ኢህአደግ በአባሎቹ በየደጋፊዎቹና የፓርቲው ደጋፊ ናቸው ተብለው በሚታሰቡ የህብረተሰብ ክፍሎች ላይ የበቀል እርምጃ እያደረሰ መሆኑን በመግለጥ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ ክስ አሰማ። በደቡብ ኢትዮጵያ በኦሮሚያ በትግራይ እንዲሁም በአዲስ አበባ ሰዎች እየታሰሩ አርሶ አደሮች ከየመንደሮቻቸውና ከየእርሻዎቻቸው እየተፈናቀሉ ናቸውም ብሏል መድረክ አክሎ። ጽዮን ግርማ የመድረክ ሊቀመንበር ፕሮፌሰር መረራ ጉዲናንና የሥራ አስፈጻሚ አባሉን አቶ ገብሩ አስራትን አነጋግራለች። ተከታዩን ዘግባለች። የኢትዮጵያ ፌዴራላዊ አንድነት መድረክ ኢህአዲግ በምርጫው ወቅት በአባላቶቹና በደጋፊዎቹ ላይ የጀመረውን ግድያ፣ እስራትና እንግልት በመቀጠል ከምርጫው በኋላ ደግሞ በበርካታ አባላትና ደጋፊዎቻቸው ላይ የበቀል እርምጃ እየተወሰደ መሆኑን ተናገሩ። የመድረኩ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምጽ እንደተናገሩት በደቡብ ክልል አርሶ አደሮች ከእርሻ ይዞታቸው ተፈናቅለዋል። በኦሮሚያ ክልል በመልሶ ግንባታ ሰበብ መኖሪያ ቤታቸው እንዲፈርስ ተደርጓል። ማዳበሪያም በግዳጅ እንዲገዙ እየተደረገ ነው። ከዚህ በተጨማሪም ደግሞ ቁጥራቸው በርከት ያሉ ሰዎች ሰበብ እየተፈለገ እየታሰሩ ነው ይላሉ። ድርጊቱም ኢህአዴግን ባለመምረጣቸው ቅጣት ነው ብለዋል። ዋናው ጉዳይ ቅጣት ነው። አዲስ አበባ ይጀምራል። አዲስ አበባ አካባቢ ቡራዩ የሚባለው እኛን አልመረጣችሁም ተብሎ ከቤተሰቦቻቸው ጋር በሺዎች የሚቆጠሩ ሰዎች ተፈናቅለዋል። እንዲያውም ቤታቸው ማፍረስ ብቻ ሳይሆን ህገወጥ ቤት ሰራችሁ ብሎ የፍርድ ቤቱ በየፖሊስ ጣቢያው እየተንከራተቱ ነው። ቡራዩ ቡራዩ አዲስ አበባ ከተማ ጎን ማለት ነው። እርምጃው እየተወሰደ ያለው ሰፋ ባሉ የአገሪቱ ክፍሎች ውስጥ መሆኑን ገልጸው መድረክ ሪፖርት ሰብስቦ ይዟል ያሉትን አካባቢ ሲጠቅሱ ሆሮ ጉዱ አካባቢ ለምሳሌ ደገባስ የሚባል የኛ የኦሮሚያ ምክር ቤት ተወዳዳሪ ታስሮ ተደብድሞ በፖሊስ አዲስ አበባ ድረስ ሁሉ አስመጥተን አሳክበናል ለምሳሌ ሞጆ ላይ የተወዳደረ የአዲስ አበባ ዩኒቨርሲቲ ምሩቅ የሆነ ዝናቡ ዳምጦ የሚባል የፓርላማ ተወዳዳሪ አዲስ አበባ ውስጥ ታስረዋል ሻሸመኔ አካባቢም የታሰሩ አሉ አራር ጭሮ የሚባለው ሐረርጌ አካባቢ ብዛት ያላቸው ሰዎች ይህል እርዳታ ሁሉ እየተሰጣቸው አይደለም በረሃብ ው እያሉ ነው። ስፋት ያለው አካባቢ ነው ማለት ነው። ኦሮሚያ ውስጥም ደቡብም ብዙ አካባቢዎች ከትግራይ ድረስ መድረክ የተወዳደራቸው ቦታዎች እየደረሱ ያሉ ሪፖርቶች በጣም ሰፊ ናቸው። ግለሰቦቹ ከታሰሩ በኋላ የተወሰኑት ፍርድ ቤት እንደሚቀርቡ፣ የተወሰኑት ድብደባ እየተፈጸመባቸው እንደሚለቀቁ ገልጸው፣ ፍርድ ቤት የሚቀርቡት እስረኞች ባልፈጸሙት ተግባር ክስ ይዘጋጅላቸዋል ብለዋል። ረ መንግስት እንቅስቃሴ ውስጥ ተቀኝተሃል ገወት ስራ እየሰራህ ነው። የፈለጉትን ነው የሚለጥፉት። እሱ ችግር የለው። ኦሮሞ አካባቢ ደግሞ የተለመደው ነገር አለ። ብዙ ችግር የሌለበት ድርጊቱ በጥቂት ሰዎች ላይ ብቻ ሳይሆን በመቶዎች ላይ የተፈጸመ የሚገኝ በመሆኑ ጉዳዩን በዝርዝር አስፍረው ለጠቅላይ ሚኒስትሩ ግልጽ ደብዳቤ መላካቸውን እንዲሁም ለሰብአዊ መብት ተሟጋች ድርጅቶች አቤቱታ ማስገባታቸውን ገልጸዋል ግን ያገኘ ነው ምንም ምላሽ የለም ይላሉ። እስካሁን ምንም ነገር የለም። ከባው ቀጥለዋል፣ ስራቱ ቀጥለዋል። ግን ለእኛ የተሰጠን መልስ የለም። እኛም ያው አቤቱታችን እንቀጥላለን፣ ለሚመለከተው ማሰማታችን እንቀጥላለን። ውውታችን ይቀጥላል። ህዝቡም ለመብቱ ለነጻነቱ እየተደራጀ መታገሉን እንዲቀጥል የበኩላችን ጥሪ እናደርጋለን። በዚህ ምክንያት እጃችን አጣጥፈን ቤት ገብተን የምንተኛበት ሰላማዊና ህጋዊ ትላችን የምናቆምበት ምክንያት የለም። ከምርጫውና ከዚህ ጉዳይ ጋር በተያያዘ መድረክ አጠቃላይ ግምገማ አድርጎ ውሳኔ ላይ ለመድረስ ነገና ከነገ በስቲያ ጠቅላላ ጉባኤ እንደሚካሄድ ፕሮፌሰር መራራ አስረድተዋል። ነገ የምናደርገው ጉባኤ በአጠቃላይ እስካሁን ለብዬ ሁለት ሺ ሰባቱ ምርጫ መገምገም ነው ምን ተደረገ? ኢህአዴግ ምን አደረገ? ችግሮች የት ነበሩ? ምን አይነት ችግሮች ነበሩ? በምርጫ ጊዜ ምን አይነት ዋከባ ነበር? ከምርጫው በኋላ ምን አይነት ሁኔታዎች ነበሩ? እነዚህ አጠቃላይ የኢትዮጵያን ፖለቲካ በመድረክ መነጽር መገምገም ነው። ከዛ በኋላ ደግሞ ጠቅላላው ጉባኤ የትግል አቅጣጫችንን ምን ምን ማድረግ እንዳለብን ጠቅላላው ጉባኤ እሚወስንና በዛው መስመር ህጋዊና ሰላማዊ ትግላችን መቀጠል ነው። የመድረኩ ስራ አስፈጻሚ አባል የሆኑት አቶ ገብሩ አስራት በበኩላቸው በዚህ ጉዳይ ላይ ተደጋጋሚ መግለጫ መስጠታቸውን ጠቁመው ስለ ሁኔታው ሲያስረዱ ግድያዎችም አሉ። ከምርጫው በኋላ ሶስት አባላት ተገድለውብናል። ምርጫው ወቅትም ሁለት አባላት ተገድለውብናል እና በህይወት ሲታይ ችን አምስት የመድረክ አባላት ተገድለዋል ማለት ነው። ብዙዎቹ ደግሞ በዛን ወቅትም ከዛም በኋላ ይታሰራሉ። እስካሁን ድረስም እስር ላይ ያላሉ በተለይ በርካታ አካባቢዎች በተለይ በኦሮሚያ፣ በዚህ በደቡብ በርካታ እስረኞችም አሉ። ብዙ እንግዲህ ከስራ የማባረር ከመሬታቸው የማፈናቀል ማዳበሪያ መከልከል እና እንደዚህ እንደዚህ እርዳታ መከልከል የመሳሰሉ በተለይ እነዚህ ታዛቢዎች የነበሩ አክቲቪስት ተወዳዳሪዎች የነበሩ እንደዚህ ያሉ ብዙ ማስፈራሪያዎች፣ ዛቻዎች፣ ስሮች ከዛም አልፎ ግድያ እንዲያውም ያልተጣራ ግድያ እስካሁንም ድረስ የሶስቱም እንግዲህ ያልተጠራም ያለ ኢህአዴግ በምርጫው ሙሉ በሙሉ ካሸነፈ በኋላ እንደዚህ ያለ እንቅስቃሴ የሚያደርገው ያደረገውን ስለሚያውቅ ነው ይላሉ አቶ ገብሩ አስራት። ኢህአዴግ በአሁኑ ወቅት ከህዝቡ በጣም የራቀበት ሁኔታ ነው ያለው እና በመሬት ያለው ሁኔታ ህዝቡ በከፍተኛ ደረጃ ለውጥ ይፈልጋል። በምርጫው ዋዜማ የተመለከት ነው ይሄ ነው። ህዝቡና ኢህአዴግ በጣም ተለያይተዋል። ስለዚህ ህዝቡ መሀል ሁኖ እነዚህን የሚያደራጅ የህዝቡን ስሜት የሚያደራጅ ህዝቡን ለትግል የሚያንቀሳቅስ ሀይል ጭራስ አልፈለገም። ስለዚህ አሸንፎም እያለ ስጋቱ የሚታየው ህዝቡ በኢህአደግ ላይ ያለውን ሙስና በጣም ስለተማረረ በ ከታች እስከ ላይ ያሉት ባለስልጣኖች የሚፈጽሙት ሙስና የተነሳ ያለው መማረር፣ በጣም ብልሹ የሆነ አስተዳደር፣ በወገን በጉቦ የሚኬድ እንዲሁም ምንም አይነት ፍትህ የማይገኝበት አሰራር ያለው ጥላቻ፣ በከተማም የነጋዴው ሮራል፣ የግብር ጫና፣ የመሬት ዝርፊያ፣ የመሬት ባለቤት ይሄ ሁሉ ሕዝቡን አንገሽግሽቷል። ኢህአዴግ ይህን በትክክል ያውቀዋል። የህዝቡን ልብ ትርታ ያውቀዋል እና መቶ በቶን በመቶ ካሸነፈም በኋላ እንደዚህ ያለ ዘመቻ፣ እንደዚህ ያለ እንቅስቃሴ የሚያደርገው እስካሁን ድረስ አልተማመንም ያደረገውን ስለሚያውቅ ነው በእርግጥ ድምፅ አግኝቶ ህዝቡን ይሁንታ አግኝቶ እንዳተመረጠ ስለሚያውቅ ነው። ይሄ ነው መሰረቱ። ይመስል መድረክ በኢህአዴግ ላይ ያቀረበውን አቤቱታ በሚመለከት ከኢህአዴግ በኩል ምላሽ ለማግኘት አቶ ደስታ ተስፋው ጋር በተደጋጋሚ ብንደውልም ስልካቸው ባለመነሳቱ ምላሻቸውን ማካተት ሳኝ የዘገባው ድምፅ በድንገት በመቆረጡ ይቅርታ እንጠይቃለን። ምላሹን ማግኘት አልቻልንም በሚል ነው ጽዮን ዘገባውን የዘጋችው። ጽዮንን አመሰግናለሁኝ። ወደ ተከታዩ ዘገባ እናልፋለን። ግሪክ ውስጥ ስደተኞች ያሉበት ቀውስ በየአገሮቻቸው እየተካሄዱ ካሉ ጦርነቶች ከደረሰባቸው ወከባና እንግልት የከፋ እንዲሁም የከፉ የሰብአዊ መብቶች ጥሰቶችን ሸሽተው ለመጡት ለነኝህ በብዙ አስር ሺዎች የሚቆጠሩ ተፈናቃዮች ሌላ መቋቋም ከሚችሉት በላይ የሆነ ስቃይ መደቀኑ እየተነገረ ነው። ከቀን ወደ ቀን እየከፋ የመጣውን አስቸኳይ እርዳታ የሚሻ ሁኔታ ለመፍታት የአውሮፓ ሀገሮች የተሻለ ትብብር እንዲያሳዩ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ጥሪ አሰምቷል። ሊሳ ሽላይን ከዩኤንኤችሲአር ጽህፈት ቤት ዋና መቀመጫ ጄኔቫ ያጠናቀረችውን ዘገባ አሉላ ከበዳ ያቀርበዋል። የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት የአውሮፓ ጽህፈት ቤት ዲሬክተር በቅርቡ እነኚህን ለፍልሰት የተጋለጡ ሰዎች ይዞታ ለመመልከት ግምገማ ባደረገው ባካሄዱ ግምገማ በበርካታ የግሪክ ደሴቶች ያዩትን ሁኔታ የለየለት ቀውስ ብለውታል። ዲሬክተር ቪንሰንት ኮሼል አክለውም የተቀረው አውሮፓ ግሪክን መርዳት አለበት ነው ያሉት። በስደተኞች ጉዳይ ጽህፈት ቤቱ ለሰላሳ ዓመታት አገልግያለሁ። የተለያዩ የአፍሪካና የእስያ አገሮችን ተዘዋውሬ ጎብኝቻለሁ። ይህን የመሰለ ሁኔታ ከዚህ ቀደም ገጥሞኝ አያውቅም። ይህ እኮ የአውሮፓ ሕብረት ነው። እጅግ በጣም ያሳፍራል። ደሴቶቹ ላይ የፈሰሱት ለከፋው ፍልሰት የተጋለጡ ሰዎች የገጠማቸው ስቃይ ፈጽሞ መሸከም ከሚቻለው በላይ ነው። እያየን ያለነው ተቀባይነት የሌለው በእጅጉ ከደረጀው ከደረጃው ያነሰ የስደተኞች አያያዝ ነው። እንዲቆይላቸው እየተደረገ ያለ ምንም ነገር የለም። የውሃ አቅርቦት፣ የንጽህና አጠባበቅ ይሁን የምግብ እርዳታው ፈጽሞ የለም በሚባል ደረጃ ነው ያለው። እንደ ዓለሙ ድርጅት መግለጫ እስካሁን ቁጥራቸው ከ124,000 በላይ ለፍልሰት የተጋለጡ ሰዎች አድካሚውንና ረዥሙን የባህር ጉዞ አጠናቀው ከዚህ ደርሰዋል ነው ያሉት የሚበልጡትም በሌቬ ውስጥ ቺዮስ፣ ኮስ፣ ሳሞስ ና እንዲሁም ሌሮስ ከተባሉ ደሴቶች ደርሰዋል የተባለው አሐዝ ባለፈው ዓመት በተመሳሳይ ጊዜ ከተዘገበው የሰባት መቶ ሀምሳ እጅ እጥፍ መሆኑን ያመለከተው የንችሲያር በአገባደድ ነው። የሐምሌ ወር ብቻ ሀምሳ ሺህ ሰዎች ከዚያ መድረሳቸውን ነው የገለጠው። ቁጥሩ በሰኔ ወር ከተዘገበውም ጋር ሲነጻጸር በ20 ሺህ የላቀ ነው። ለዚህ የከፋ ፍልሰት የተጋለጡትን ሰዎች አስቸኳይ ትኩረት የሚሻ ሁኔታ ከተለምደው ፈተና ጋር የሚያመሳስሉ የመገናኛ ብዙሃን ዘገባዎች እንደታከታቸው የተናገሩት ዲሬክተር ኮሽላ አክለውም አብዛኞቹ በሀገራቸው ያለውን ጦርነት ምስቅልቅል ሸሽተው የመጡ አፍጋናውያን፣ ኢራቃውያንና ሶሪያውያን መሆናቸውን አመልክተዋል። የተባበሩት መንግስታት የስደተኞች ጉዳይ ጽፈት ቤት ስር እየሰደደና እያደርም ይበልጥ እየከፋ በመሄድ ላይ ለሚገኘው ለዚህ ቀውስ የአስቸኳይ እርዳታ ጥሪ አቅርበዋል። ወደ ደሴቶቹ በመጉረፍ ላይ ያለውን ይህን በብዙ ሺህ የሚቆጠር ለፍልሰት የተጋለጠ ሕዝብ ተቀብሎ ወደ ተቀባይ አገር ለማሸጋገር የሚያስችል ምንም አይነት የአሰራር ሂደት ያለመኖሩንም ዩኤንኤችሲአር አመልክቷል። ከዚህም ለከፋ አሰቃቂ አደጋ ለመዳረግ በቋፍ ላይ የሚገኘውን ህዝብ ለመታደግ የሚረዳ የገንዘብና የቴክኒክ እገዛ ለመስጠት አውሮፓ እስካሁን ካደረገችው በእጅጉ የላቀ ድርሻ በመወጣት የመሪነቱን ሚና መጫወት አለባት ነው ያለው ድርጅቱ። አክሎም የግሪክ ባለሥልጣናት አንዳችን መጠጋያ ለሌላቸው ለእነኚ ሰዎች ለመድረስ አስፈላጊውን የሰብዓዊ እርዳታ መስጠት የሚያስችል አሰራር መዘርጋት አለባቸው ብሏል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው በዌብ ሳይታችን www አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም ታገኙናላችሁ ክቡራትና ክቡራን አድማጮች ፕሮዲውሰራችን ቴሌላይምባክ ቴክኒሻኑ ቮይቴክ ዞርኒያክ የምሽቱ አስተናጋጆቻችሁ ሰሎሞን አበትና አዲሱ አበበን እሺ አዲሱ አበበ እያስተናግድናችሁ እንቆያለን አሁን ከምሽቱ ሶስት ሰዓት አራት ደቂቃ ሆኗል። አዲስ አበባ ላይ ወደ ሁለተኛው ዝግጅት አጋማሻችን እንዘልቃለን። ብዙ ዝግጅቶች ስላሉን እየተጣደፍን ስለሆነ ነው። አዲሱም ዘሎ የገባው ይመስለኛል። አሁን ወደ ሁለተኛው አጋማሽ ዝግጅታችን የመጀመሪያ ፕሮግራም እንዝለቅ። ባለፈው ሳምንት ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ጋራ ባደረግነው ቃለምለልስ ካነሳናቸው ነጥቦች መካከል የዞን ዘጠኝ ጦም ማርያንና ጋዜጠኞች ጉዳይ አንዱ እንደነበር ይታወሳል። ዘጠኙ በአንድ መዝገብ ተከሰው አምስቱ ሲፈቱ አራቱ ለምን እንደታሰሩ እንዲቆዩ እንደተወሰነ ለውጭ ጉዳይ ሚኒስትሩ ያቀረብኑ ጥያቄና የሰጡት መልስ የተከሳሾቹ ጠበቃ አቶ አምሃ መኮንን መልስ ለመስጠት እንዲደውሉልን ምክንያት ሆኗቸዋል። ውጭ ጉዳይ ሚኒስትሩ የአምስቱ ጋዜጠኞች መፈታት ከፕሬዚዳንት ኦባማ የኢትዮጵያ ጉብኝት ጋር ግንኙነት እንዳለው ተጠይቀው ማስተባበላቸው አይዘነጋም። በነገራችን ላይ እስረኛዋ ጦማሪ ሶሊያና ሽመልስ በሌለችበት እንደተከሰሰች አይዘነጋም። አቶ አምሃ ከመንግስት በኩል ስለ ታሳሪዎቹ የሚሰጠው መልስ የተሳሳተ ነው ይላሉ። ትዝታ ነች ያነጋገረቻቸው የዞን ዘጠኝ ጦማሪያንና ጋዜጠኞች ጠበቃ አቶ አመሀ መኮንን። አስቀድሜ አመሰግናለሁ። ባለፈው ሳምንት እንግዲህ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር ባደረግነው ውይይት የደንበኞቹን ጉዳይ አንስቼላቸው ነበረ። እሳቸው በሰጡኝ መልስ ከፊሎቹ የተለቀቁት ተከታዮች ስለሆኑ፣ ከፊሎቹ ደግሞ የወንጀሉ ዋና ጠንሳሾች ስለሆኑ ብለው ነበር እና እርሶ በዚህ ላይ ደንበኞቹን ወክለው መልስ ሊሰጡን ነው የጠየቁት። መጀመሪያ እስቲ ውጭ ጉዳይ ሚኒስትሩ የተናገሩትን ላሰማና ከዛ በኋላ እርሶ ደግሞ መልሶውን ይሰጡበታል። ታስረው ከነበሩት ጋዜጠኞች እዚህ ከጦማሪዋ ነው ና ከጋዜጠኞቹ መካከል አምስቱ ተፈተዋል። ፍትህ ሚኒስቴር ፍርዱን አቋርጦ ነው ተብሏል። ና ሁሉም የተከሰሱት በአንድ ክስ ስለሆነ እነዚህ የተቀሩት ጋዜጠኞች እንዴት ያብራሩታል? ሰው፣ ተመልካቹ አድማጩ ግራ ገብቶታል። አንድነት ነው የተከሰሱት ና እንዴት ነው ገሚሶቹ ተፈትተው ገሚሶቹ የቀሩት የሚል ስለሱ ምን ይሉናል? እሱ እንግዲህ በፍርድ ቤት ሂደት ላይ የነበረ ነው። የተወሰኑት ቅድም እንደተባለው ሊፈቱ ይችለዋል። ይሄም የፍርድ ቤቱ ውሳኔ ነው። እኔ እንደሰማሁት እንግዲህ ፍርድ ቤቱ ለምን ወደዚህ ውሳኔ ያበቃው የሚል እንግዲህ ፕሮሰኪውተሩ ሁሉንም በአንድ ቢከስም የተወሰኑት የነበራቸው አስተዋጽኦ እና ሌሎቹ ለየቅልናው ነው። አንዳንዶቹ ያው ከበድ ያለ ሊኖራቸው እንደሚችል አረጋግጧል። ሌሎቹ ግን ከተከታይነት ያለፈ ብዙ ነገር አልነበራቸውም ነው እነሱ ቢወጡ። ዋናዎቹና አንቀሳቃሽ የነበሩት ግን ለዚህ ጉዳይ እንግዲህ መልስ መስጠት ስላለባቸው እነሱ እንዲቆዩ ተደርጓል። ይሄ ነው እንግዲህ እኔ እስከማውቀው ማለት ነው። ስለዚህ ፕሮሰኪዩተሩ እነዚህ እስካሁን የቆዩበትም ጊዜ ሊበቃ ይችላል፣ ስለዚህ ከእነሱ ጋር ያለኝን አንስቻለሁ፣ እነሱ ሊወጡ ይችላሉ እነዚህ ዋና የነበሩት አንቀሳቃሾች ግን መቆየት አለባቸው በሚል ነው። ፍሌክሲቢሊቲ ነው የሚያሳየው ማለት አንድ ነገር ላይ ተዋናይ ሆነው ቢቆዩም ሁሉም ግን እኩል አስተዋጽኦ አልነበራቸውም ነው። በዛ ምክንያት የተወሰኑትን አስቀርቷል። የተወሰኑትን ደግሞ ችግርም ቢኖርባቸው ከነዛ ያነሰ ስለሆነ እነሱ ቢወጡ ችግር የለብኝም ብሎ በተወሰኑት ላይ ፎከስ ለማድረግ ወስኗል። አቶ አማሀ መኮንን የዞን ዘጠኝ ጦማሪያንና ጋዜጠኞች ጠበቃ፣ እስቲ እርስዎ ደግሞ የተቃወሙበትን ምክንያት ያስረዱን። እሺ አመሰግናለሁ ወዘሮ ትዝታ ፈታችሁ እንደተባለው ተከሱ አስር ሶስት ጋዜጠኞች እና ሰባት ጦማሪያን መካከል ዘጠኙ እስር ቤት ነበሩ። ከእነዚህ ውስጥ አምስቱን መንግስት ወይም ክሱን ያቀረበው አካል የፍትህ ሚኒስተር ክሱን አንስቷል እና ከእስር ተለቀዋል። ይሄ ያው እኛ በጸጋ የተቀበልነው ተገቢ እርምጃ ነው። ዘግቷል የሚል ቅሬታ ያለን በእርግጥ ምክንያቱም እነዚህ የተለቀቁት አምስት ታሳሪዎች የተለቀቁት ተባባሪ ስለሆኑ ነው እና በጉዳይ ውስጥ ዋና ተሳትፎ ስለሌላቸው ነው እየተባለ ነው። ምንም ይሁን ምን በእኛ በኩል መለቀቃቸው ተገቢ ነው የምንል ነው ያለ ነው፣ ግን ያው ዘግይቷል። እዚህ ውሳኔ ላይ ለመድረስ አንድ አመት መጠበቅ የሚያስፈልግ ነገር አልነበረም። ከሳሽ አካል ይሄንን እርምጃ ሲወስድ በቂ የሕግ መሰረት ነበረው። ፍትህ ሚኒስተር ከፍርድ በፊት በማናቸውም ሰዓት ክስ የማንሳት መብት አለው። ይሄ ብቻ አይደለም እንግዲህ እንደ ሕግ ባያ እኛ አሁን ያለን ግንዛቤም ፍትህ ሚኒስተር ክሱን ያነሳው ተከሳሾችን ወይም ታሳሪዎችን ጥፋተኛ ለማሰኘት የሚያበቃ በቂ ማስረጃ ስለሌለው ነው የሚል እምነት ነው ያለን። ይሄንንም ማድረጉ ተገቢ ነው። ህጉ ብቻ ሳይሆን የመስሪያ ቤት ውስጥ የቢቢሃር ጥናቱም ይሄንን ያሳያል። በክርክር ሂደት በአካባቢ ህግ በኩል ያለው ማስረጃ ደካማ ሆነው ከተገኘ ፍትህ ሚኒስቴር ክስ እንደሚያነሳ ይናገራል። ከዚህ አንጻር ተገቢ እርምጃ ተወስዷል ነው። አሁን ጥያቄው እነዚህ ለምን ተለቀቁ ሳይሆን ቀሪዎቹ አራተኞች ላይለቀቁ የሚችሉበት ምክንያት አለ ወይ የሚል ነው። በዚህ በኩል አጥጋቢ ወይም ምንም አይነት ምክንያት የለም። ክቡር ሚኒስትሩም የተናገሩት ሌሎች የመንግስት ባለስልጣናትም ሲገልጹ የሚሰማው ሌሎቹ ያልተከሰቱት ዋና ወንጀል አድራጊ ወይም ናቸው በሚል ነው። ነገር ግን ይሄ የተሳሳተ ነው። ሙሉ በሙሉ የተሳሳተ ነው። ምክንያቱም ክሱ አሁንም ማየት ይቻላል። ሁሉም ተከሳሾች በዋና ወንጀል አድራጊነት የወንጀለኛ መቅጫ ስነ ስርዓት ሕጉ አንቀጽ ሰላሳ ሁለት አንድ ሀ እናለ ተጠቅሶ ሁሉም ተከሳሾች በዋና ወንጀል አድራጊነት ከዚህም በላይ እንደውም ወንጀሉን የፈጸሙት በቡድን ተደራጅተው ነው በሚል የወንጀል ሕጉ አንቀጽ ሰላሳ ስምንት ተጠቅሶ ነው ክስ የቀረበባቸው። እንግዲህ ለማለት እየተሞከረ እንዳለው ገሚሶች የታሰሩት በዋና ወንጀል አድራጊነት ተለቀቁት፣ ደግሞ በተባባሪነት አይደለም ክስ የቀረበባቸው። ስለዚህ በእኛ በኩል ሳፍረው ያሉ አራት ሶማሪያን ሳይለቀቁ ቀረ እየተባለ ያለበት ምክንያት በእኛ በኩል የምንቀበለው አይደለም። በዚህ አጋጣሚም አቤት የምንለው መንግስት አምስቱን ታታሪዎች በመልቀቅ ከፊል ፍትህ ሰጥቷል። ባሪያ እና ጋዛኞች ጉዳይ መንግስት ከፊል ፍትህ ሰጥቷል ግን ሙሉ ፍትህ መስጠት አለበት ሌሎቹንም ተከሳሾች እንደዚሁ ክሳቸውን ቢያቋርጥ ይበልጥ የሚያስመሰግነው ና ፍትሁንም የተሟላ የሚያደርገ ይሆናል ብለን ነው ምናም ነው እሺ አቶ አመሀ መኮንን እስር ቤት የሚገኙት እንዲሁም የተለቀቁት የዞን ዘጠኝ ጦማሪያንና ጋዜጠኞች ጠበቃ ስለሰጡን ማብራሪያ እናመሰግናለን። በተለይም እስር ቤት የሚገኙት አራቱ ጦማሪያን ራሳቸውንም ለመከላከል እድሉ የላቸውም እና እኛም ቢሮ ደውለው ይሄንን ቃል ለመስጠት ወይንም ማብራሪያ ለመስጠት ስለጠየቁ እናመሰግናለን እናመሰግናለው። አድማጮች በነገራችን ላይ ለአንድ ዓመት ያህል ታስረው የተፈቱት ጋዜጠኞች ተስፋ ዓለም ወልደየስ፣ ኤዶም ካሳዬ፣ መሐሌት ፋንታሁን፣ ዘላለም ክብረትና አስማማው ኃይለ ጊዮርጊስ ሲሆኑ አቤል ዋበላ፣ በፍቃዱ ኃይሉ፣ ናትናኤል ፈለቀና አጥናፉ አለማየሁ አሁንም በእስር ቤት ፍርዳቸውን እየተጠባበቁ ናቸው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ ቅንብር አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐይ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የአፍሪቃ የምርጫ ታሪክ፣ ቻይና በአፍሪቃ ዩናይትድ ስቴትስን ማጠፏ ተገለጸና፣ የአፍሪቃ ሚሊዮነሮች የሚሉት ርዕሶች ነው። በዛሬው ፕሮግራማችን የምንመለከተው ሩኪንግስ የተባለው ዋሽንግተን ዲሲ የሚገኘው የጥናትና ምርምር ተቋም የሚያወጣው ድረገጽ ፕሬዚደንት ባራክ ኦባማ በቅርቡ አፍሪቃን በጎበኙበት ወቅት ፕሬዝዳንታዊ ስልጣን ገደብ እንዲኖረው ያደረጉትን ንግግር መሰረት በማድረግ ባቀረበው ጽሁፍ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት በአፍሪቃ የሚካሄዱ ምርጫዎች ከተወዳዳሪ አልባ ተወዳዳሪዎች ወደሚኖሯቸው ምርጫዎች እንደተሸጋገሩ ይገልጻል። አፍሪቃ ውስጥ እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ተወዳዳሪዎች የቀረቡባቸው ምርጫዎች የተካሄዱባቸው የአፍሪቃ ሀገሮች ከ20 በታች ነበሩ በ1990ዎቹ ዓመታት ግን ወደ 72 ከፍ ማለታቸውን ድረገጹ ጠቁመዋል ከዛ ጋር ተያይዞም ሀገሮች መሪዎች በሥልጣን ላይ የሚቆዩበትን የጊዜ ገደብ አስቀመጡ የሥልጣን ጊዜውም ከሰባት ወደ አምስት ወይም ከዛ ወዳነሰ ተቀነሰ አዳዲስ ሕገ መንግሥቶችም ወጡ ይላል ጽሑፉ ይሁንና ተወዳዳሪ የሌላቸው ምርጫዎችና መፈንቅለ መንግሥታት እየቀነሱ ቢሄዱም። በውድድር የተካሄዱ ምርጫዎች ወደ አመራር ሽግግር የሚያመሩት ብዙም አልተበራከቱም። ይህም ወደ ኋላ የመመለስ ስጋት እያሳደረ ነው። ግልጽ በሆነ ውድድር ስልጣን ላይ የወጡ መሪዎች ሳይቀሩ በስልጣን የጊዜ ገደብ አስፈላጊነት ላይ የጥያቄ ምልክት እያስቀመጡ ነው። በአህጉሪቱ ዙሪያ ህገ መንግስቶችን ለመለወጥ ሀሳቦችን የሚያቀርቡ ፕሬዚዳንቶች ብዛት እየተበራከተ ነው። ይህም መረጋጋትን ሳይሆን ወደኋላ መቅረትን ያስከትላል ሲል ብሩኪንግስ ድረገጽ ላይ የወጣው ጽሑፍ ያወሳል። በቡርኪና ፋሶና በቡሩንዲ ህገ መንግስቱን ቀይሮ በስልጣን ላይ ለመቆየት የተደረገው ጥረት ወደ ህዝባዊ መነሳሳትና ወደ ህይወት መጥፋት አምርቷል። ፕሬዝደንት ኦባማ በአፍሪቃ ህብረት ባደረጉት ንግግር ለሶስተኛ ጊዜ በወዳደር የማሸንፍ ይመስለኛል፣ ሆኖም ለመወዳደር አልችልም ያሉትም በቡርኪና ፋሶና በቡሩንዲ የሆነውን መሰረት በማድረግ ነው ይላል ብሩኪንግስ ድረገጽ ላይ የወጣው ጽሑፍ። የኮንጎ ዴሞክራሲያዊት ሪፑብሊክ፣ የኮንጎ ሪፑብሊክ፣ ኡጋንዳ፣ ሩዋንዳ፣ ኮንጎ፣ ጋቦን፣ ቻይና ቻይናና ኢኳቶሪያል ጊኒ በመጪው ዓመት ምርጫ ያካሄዳሉ። የእነዚህ ሀገሮች ፕሬዚዳንቶች የሥልጣን ጊዜ ገደብ ያሟሉ ናቸው። በእነዚህ ሀገሮች የሚከተለው ነገርና 2020 ዓ ም ከመሙላቱ በፊት የሥልጣን ገደባቸው የሚያበቃ መሪዎች በሚያደርጉት ነገር ነው የአስርተ ዓመቱ የአፍሪካ ሁኔታ የሚገመገመው ይላል ብዙ የአፍሪቃ ሀገሮች ከአንድ ፓርቲ ስርዓት ብዙ ፓርቲዎች ወደ ተካፈሉበት ውድድር የተሸጋገሩ ቢሆንም የሚያሸንፉት ያው በስልጣን ላይ የቆዩት መሪዎች ናቸው። ይህ ክስተት ታዲያ ምርጫው የሚጠበቀውን ውጤት ለማምጣት የሚያስችል ያህል አለመሆኑን እንደሚያመላክት ጽሑፉ ያስረዳል። ጥሩ ነገር ግን ናይጄሪያና ጋና ከመፈንቅለ መንግስታት ወጥተው ውድድር ወዳለበት ምርጫ እንደተሸጋገሩ ወደ ኋላ አልተመለሱም። እንዳውም የውድድር ሂደቱን በሚገባ እያስተካከሉ ሄደዋል ሲል ጽሁፉ ይገልጻል። አያይዞም ጽሁፉ ሞሪሸስን፣ ዛምቢያንና ቦትስዋናን የመሳሰሉት የአፍሪካ ሀገሮች ከነጻነት በኋላ ስኬታማ ምርጫዎች በማካሄዳቸው ከመፈንቅለ መንግስታትና በሌሎች መሰናክሎች ከመደናቀፍ መዳናቸው ጠቁሟል። እንደ ሞሪሸስ፣ ኬፕ ቬርዴ፣ ቦትስዋና፣ ቤኒን፣ ዛምቢያ ኬንያና፣ ጋና እንዲሁም ሌሎች ብዙ የአፍሪቃ ሀገሮች ላካሄዷቸው ስኬታማ ምርጫዎች እያመሰገንን በእነዚህ ሀገሮችም ሆነ በሌሎች የአፍሪቃ ሀገሮች የምርጫ ሂደቶቹ ትክክለኛውን አካሄድ እንዲይዙ ለማድረግ ገና ብዙ ሥራ ይጠይቃል ሲል ብሩኪንግስ ድረገጽ አስገንዝቧል። ዘ ግሎብ ኤንድ ሜይል የተባለው የካናዳ ጋዜጣ ድረገጽ በበኩሉ ኦባማ አፍሪቃን እያጡ መሆናቸውን የሚገልጽ ዘገባ አውጥቷል። ፕሬዚደንት ኦባማ በቅርቡ በአፍሪቃ ያካሄዱት ጉብኝት በንግግርና በተምሳሌት ደረጃ መልካም ነበር፣ ነገር ግን የአፍሪቃ መሪዎች በዲሞክራሲና በሰብዓዊ መብት ማክበር ረገድ ያላቸውን ድክመት በይፋ የገለጹ ቢሆንም ጉብኝታቸው ለአፍሪቃ ያቀረበው ተጨባጭ ነገር የለም ይላል። ይህን ጽሑፍ ያቀረቡት በዩናይትድ ስቴትስ የካናዳ አምባሳደር የነበሩት ዴሬክ በርኒና በካርልተን ዩኒቨርስቲ ፕሮፌሰር የሆኑት ፌን ኦስለር ሀምፕተን ናቸው። አፍሪቃ የማያባራ የድህነት የሙስናና የጸጥታ ችግር ቢንጸባረቅባትም ተጨባጭ የሆነ ብሩህ ተስፋ እየታየባት ነው። ዩናይትድ ስቴትስና ሌሎች በርካታ የምዕራብ አገሮች ግን ሁኔታውን እየተጠቀሙበት አይደለም፣ በማለት ድረ ገጹ ያትታል። አዎንታዊ የሆነ ህዝባዊ ዝንባሌ የአፍሪቃን የኢኮኖሚ ትንሣኤ እያንቀሳቀሰ ነው። ኢትዮጵያን አንጎላን ቦትስዋናንና ታንዜኒያን በመሳሰሉት ሀገሮች ከፍተኛ የኢኮኖሚ እድገት እየታየ ነው። ይሁንና ምዕራቡ ዓለም ቻይና ለአፍሪቃ በምትሰጠው ትኩረትና በምታከናውናቸው ተጨባጭ ተግባሮች እየተበለጠ ነው። ቻይና ከሰሃራ በመለስ ባሉት የአፍሪቃ ሀገሮች የምታፈሰሙ አለነዋይ ከሶስት ዓመታት በፊት 18.55 ቢሊዮን ዶላር ደርሶ ነበር። ቻይና ከአፍሪቃ ጋር በምታደርገው የንግድ ልውውጥ በኦባማ ፕሬዝደንትነት ወቅት ከዩናይትድ ስቴትስ አልፋ ሄዳለች። ዩናይትድ ስቴትስ ከአፍሪቃ ጋር የምታደርገው የንግድ ልውውጥ ከሶስት ዓመታት በፊት 142 ቢሊዮን ዶላር ደርሶ የነበረ ቢሆንም ባለፈው ዓመት ወደ 73 ቢሊዮን ዶላር ወርዷል። ቻይና ግን ከአፍሪቃ ጋር ያላትን የንግድ ግንኙነት በአራት ዓመታት ውስጥ በእጥፍ ጨምራ ወደ 222 ቢሊዮን ዶላር አድርሰዋለች ይላል ዘ ግሎብ ኤን ሜይል ድረገጽ ላይ የወጣው ጽሑፍ በጸጥታ አንጻርም ቢሆን ቻይና በአፍሪቃ ወታደራዊ ሠራተኞችን የምታበረክት አጋር እንደሆነች ጽሑፉ ይገልጻል። ለምሳሌ በያዝነው ዓመት አፍሪቃ ውስጥ ባሉት ዘጠኝ የተባበሩት መንግሥታት ድርጅት የሰላም ተልእኮዎች በሰባቱ የቻይና ወታደራዊ ሠራተኞች ተመድበዋል። ቀጣይ ተሳትፎ ያላቸው የምዕራብ ሀገሮች ግን እፍኝ የማይሞሉ ናቸው። የሚያስደስተው ነገር ግን አፍሪቃውያን የጸጥታ ችግራቸውን በራሳቸው ለመወጣት ሲሉ ብዙ እየጣሩ መሆናቸው ነው። የአፍሪካ ህብረት የሰላም ጥበቃ አስፈላጊነትን ለማሟላት በተጠንቀቅ የሚጠባበቅ ኃይል መስርቷል። የአፍሪቃ ህብረት ብዙውን ጊዜ ከተባበሩት መንግስታት ድርጅት ጋር በመተባበር በአምስት የሰላም ጥበቃ ተልእኮ ተሰማርቷል። ይሁንና አብዛኞቹ ተልእኮዎቹ በቂ ባጀትም ሆነ በቂ ወታደራዊ አቅርቦት ስለሌላቸው የውጭ ድጋፍ እንደሚያስፈልጋቸው እሙን ነው ሲል ዘ ግሎብ ኤን ሜይል ጋዜጣ ድረገጽ ላይ የወጣ ጽሑፍ አስገንዝቧል። ኮርትስ የተባለው በኢኮኖሚ ጉዳይ ላይ የሚያተኩር ድረገጽ ደግሞ የአፍሪቃ ሚሊዮነሮች ያሉት በናይጄሪያ ግብፅና ደቡብ አፍሪቃ ነው፣ ኬንያ ውስጥም ጥቂቶች አሉ ይላል። ስለ አፍሪቃ እድገት መናገሩ ድግግሞች ቢመስልም እውነታነቱ እየተረጋገጠ ነው ሲልም ገልጿል። የአፍሪቃ ኢኮኖሚ እድገት ባህርይ ላይ የተለያዩ ክርክሮች እየተነሱ ቢሆንም አንድ ግልጽ የሆነው ነገር ግን በአህጉሪቱ ዙሪያ አዳዲስ ሀብቶች እየተፈጠሩ መሆናቸውን ነው። አዲስ የዓለም ሀብት የተባለው የጥናት ተቋም ባወጣው ሀዝ መሰረት በአስራ አምስት ዓመታት ውስጥ በአፍሪቃ ከአንድ ሚሊዮን ዶላር በላይ ሀብት ያላቸው ሰዎች ከ145 ከመቶ በላይ ማደጋቸውን ድረገጹ ጠቁሟል። በቀጣዩ አሥርተ ዓመት ውስጥ ደግሞ በ45 ከመቶ እያድጋል ተብሎ እንደሚጠበቅ ጠቅሷል። ካለፉት 14 ዓመታት ወዲህ በአፍሪቃ የነፍስ ወከፍ ገቢ በ133 ከመቶ ከፍ ብሏል። በተቀሩት ክፍላተ ዓለም ግን በ63 ከመቶ ነው ያደገው። ከአፍሪቃ ትልቅ ምጥቀት የታየው በአንጎላ ነው። የአንጎላ የነፍስ ወከፍ ገቢ በ532 ከመቶ አድጓል። እንደ ኬንያና ናይጄሪያ በአፍሪቃ ውስጥ ሀብታም ከሆኑት ሀገሮች አንዷ የነበረችው ዚምባብዌ ነፍስ ወከፍ ገቢ ዝቅተኛ ሆኗል። በአስር ሀገራት ውስጥ የአንድ ሚሊዮን ዶላር ወይም ከዛ በላይ ሀብት ያላቸው ግለሰብ አፍሪቃውያን ብዛት ደቡብ አፍሪቃ ውስጥ 46800፣ በግብፅ 20800፣ ናይጄሪያ 15400፣ ኬንያ 8500 ሲሆን አስረኛውን ማለት የመጨረሻውን ቦታ በያዘችው ኢትዮጵያ የአንድ ሚሊዮን ወይም ከዛ በላይ ሀብት ያላቸው ሰዎች ብዛት 2800 እንደሆነ ኮርትስ የተባለው በኢኮኖሚ ጉዳይ ላይ የሚያተኩር ድረገጽ ዘግቧል። አድማጮች፣ ዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። እናመሰግናለን አዳነችን። አድማጮች ወደ ተከታዩ ቅንብር እናልፋለን። በፕሬስ ነጻነት ዙሪያ ያተኮረ ውይይት ነው የሚሆነው። ጋዜጠኛ ስመኝሽ የቆየ ወይም ሊሊ ፕሬዚደንት ኦባማ በዘንድሮው የዓለም ነጻነት መታሰቢያ ዋዜማ ባለፈው ሚያዝያ 23 2007 ዓ ም ወደ ዋይትሃውስ ከጋበዟቸው ሶስት ጋዜጠኞች አንዷ ነች። ስመኝሽ በአሁኑ ወቅት በእንግሊዝኛ መጠሪያው ናሽናል ኢንዶመንት ፎር ዴሞክራሲ በሚባለው ዋሽንግተን ዲሲ በሚገኝ ተቋም የጥናት ስራዎችን በማካሄድ ላይ ትገኛለች። በዋይት ሃውሱ የፕሬስ ቀን ስነ ስርዓት ላይ በተለይ በኢትዮጵያ የመገናኛ ብዙሃን አያያዝና አካሄድ አሰራር ዙሪያ ከፕሬዝደንቱ ጋር የመነጋገር እድል ያገኘችውን ስመኝሽን ወይም ሊሊን አሉላ ከበደ አወያይቷል። ሚስተር ኦባማ አዲስ አበባ ላይ ከሰጡት ጋዜጣዊ መግለጫ ቀንጭቦ በማስታወስ ወደ ውይይቱ ይዘልቃል አሉላ። ትመኝሽ ፕሬዚዳንት ባራክ ኦባማ በኢትዮጵያ ጉብኝታቸው በተለይ መሠረታዊ የሰው ልጆች ነጻነትን ጨምሮ በመልካም አስተዳደር፣ የሰብአዊ መብት ጥበቃና በዲሞክራሲ ዙሪያ ከጠቅላይ ሚኒስትር ደሳለኝ ኃይለማርያም ጋር እንደተወያዩ የተናገሩትን በማስቀደም እንስማ። ኢትዮጵያ መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሠረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በሕዝቧ እናምናለን። ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በተነጋገሩባቸው ጭብጦች ያነሱትን አንድ ነጥብ ነው የጠቀሱት። ለአጠቃላዩ ዴሞክራሲያዊ ሂደት አስፈላጊ ናቸው ብለው የሚያምኑባቸውም ወደፊትም አብረው ለመስራት ለኢትዮጵያ ወሳኝ ናቸው። በኢትዮጵያ እናምናለን ያሉበትን ነው። ምን አስተያየት አለሽ? በመሰረት የተናገሩት ነገር ትክክል ነው። የትኛውም እድገት የሚቀጥል ሆኖ እንዲታይ መልካም አስተዳደር እንዲ ዋና መሰረቱ ነው። ለኢኮኖሚውም፣ ለጸጥታውም፣ ለየትኛውም አገሪቷ ስለሚደረጉ ትልቅ ግንባታዎች ዲሞክራሲ፣ ህዝብ ተሳትፎ መኖር ህዝብ የሚፈልገውን ነገር የሚናገርበት መድረክ መኖር፣ ጥፋቶች ሲገኙ ደግሞ ጥፋቶችን የሚጠቁሙ አካላቶች እንደልባቸው መንቀሳቀስ ሲችሉ ያኔ ነው የተሟላ እድገትን ማምጣት የምንችለው። ስለዚህ ፕሬዚዳንት ኦባማ እንዳሉት የእነዚህ ነገሮች የኢኮኖሚውም፣ የጸጥታውም የሁሉም ነገር መሰረቱ መልካም አስተዳደር ነው። መልካም አስተዳደር እንደ ልብ የመናገር ነጻነት መኖር፣ የህዝቡ ድምፅ መሰማት የሚችልበት ነገሮች መኖር እና ከጠቅላይ ሚኒስትሩ ጋራ በሰፊው በዚህ ጉዳይ ላይ ተወያይተንበታል ብሏል። በዝግ የነበራቸው ውይይት ምን ይመስል እንደነበር አላውቅም። ምናልባት ጠንከር ያለ መልእክት እዛ ላይ አስተላልፈው ሊሆኑ ይችላል። ጊዜ ተስፋ አድርጋለሁ እና ደግሞም ነገሮች ወደፊት ሲቀየሩ ማየት በምንችልበት ሁኔታ ተያይተዋል ብዬ ተስፋ ገባለሁ። መልካም። በተለይ የብዙዎች ድምጽ መሰማት መቻሉ፣ የፖለቲካ ሂደቱ ተሳታፊ ነኝ ብሎ ማመኑ አንድ ዜጋ የመናገር ነፃነትና የፕሬስ ነፃነት በአብዛኛው የግለሰቦችን ሀሳብ መግለጽና የፖለቲካ ምህዳሩ መስፋት አለመገኘቱ ነው ና የሚተቸው በአብዛኛው። በዚህ ስ ላይ ምን ትያለሽ? ልክ ነው። ቅድም እንዳልኩ ነው። ህዝቦች ማንኛውም አገር ውስጥ ለሚኖረው እድገት ተሳትፎ ሊኖራቸው ይገባል። አብረው ነው እድገት ግን፣ ህዝቦች ድምፅ የሚያሰሙበት ምንም አይነት መድረክ ሳይኖር ሲቀር ማንኛውም አይነት ሀገር ውስጥ የሚኖረው ተቃውሞ የሚታፈን ከሆነ በተለይ ደግሞ እንደ መንግስት ያልሆኑ ድርጅቶች፣ ማህበራት፣ በምርጫዎቹም በተለያዩ የሰብአዊ መብት እንቅስቃሴዎች ላይ በተለያየ ደረጃ ላይ የሚሳተፉ ማህበራት፣ ድርጅቶች የሚንቀሳቀሱበት ምንም አይነት መድረክ ከሌለ፣ ሚዲያ ከሌለ፣ እነዚህ ሁሉ ከሌሉ ህዝብ ድምፅ ታፍኗል ማለት ነው ምክንያቱም መንግስት ህዝቡን የሚያዳምጠው ቀጥታ በእያንዳንዱ ቤት እያንኳኳ አይደለም። መንግስት ህዝቡን የሚያዳምጠው በተለያዩ ቻናሎች በተለያዩ ተቋማት ውስጥ በሚመጡ ድምጾች ነው። እነዚህ ተቋማት ደግሞ አንደኛው ሚዲያ ነው፣ አንደኛው ማህበራት ናቸው፣ አንደኛው ተቃዋሚ ፓርቲዎች ናቸው። እነዚህ የተለያዩ አት የህዝብ ድምጽ የማሰሚያ አካላቶች ናቸው። ስለዚህ እነዚህ ተታፈኑ፣ እነዚህ ስፔስ ከሌላቸው በጋራ በአንድ ላይ ማደግ የሚለው ተረስቷል ማለት ነው አብዛኛው አይወድ ወድገት በሙሉ ህዝቡ ላይ እየተጫነ ነው እንጂ ህዝቡ አብሮት እየተቀበለው አይደለም ማለት ነው። ስለዚህ ትክክል ናቸው። እስኪ ከዚሁ የሚከተል ሌላ ድምጽ እንስማ። በአፍሪካ ህብረት ተገኝተው ለመሪዎቹ ና ለህዝቡ በተመሳሳይ ያነሱት ሀሳብ እንስማ ና ወደ ቃለ ምልልሳችን እንመለሳለን። Our nations must all raise our voices when universal rights are being denied. For if we truly believe that Africans are equal in dignity, እነዚህ ዓለም አቀፍ የሰብአዊ መብቶች በአህጉሪቱ ሲጣሱ እናንተም ድምፃችሁን ማሰማት አለባችሁ። አፍሪካውያን እኩል ዓለም አቀፍ መሠረታዊ መብቶች አሏቸው። ይህ ሁላችንም ልንከራከርለት የሚገባ መርህ ነው። የምዕራባውያን ሐሳብ ብቻም አይደለም፣ ሰብአዊ ሐሳብ ነው። እንደ ተከታተልሽው ጠንከር ብሎ የብዙዎችን ቀልብ መሳብ የቻለ የንግግራቸው አንድ ጫፍ ነው። አፍሪካውያን የሰውነት ክብራቸው እንዲጠበቅ ድምጻቸውን የማሰማት መብታቸው አስፈላጊ መሆኑን ብቻ ሳይሆን አሰሙ የሚል ማበረታቻን የሰጡት ብዙ ጊዜ ከሚፈራውና በግለሰቦችም ላይ ጭምር ሊመጣ ከሚችለው የመብት ገፈፋ እንዲወጡ፣ ነጻነታቸው እንዲቀዳጁ ያበረታታ ንግግር ነው። በዚህ ላይ ያለሽን አስተያየት እንውሰድ። በጠቅላላው በአፍሪካ ህብረት ያደረጉት ንግግር በጣም ጠንካራ እና እንደት የሚያረሱ ነበሩ ማለት እችላለሁ። ምክንያቱ ለሚሰማ አካል ጠንካራ መልእክት ስላለው ነው። ይሄ መልእክት የአሜሪካ አቋም ብቻ ሳይሆን የዓለም ሕዝብ አቋም እንዲሆን ማለታቸው እጅግ በጣም ደስ የሚያሰኝ ነው። እኛ ከአሜሪካ አሜሪካ መታ ኢትዮጵያን እንድትቀይርልን ወይም ትልቅ ተአምር እንድትፈጥርልን አይደለም የምንጠብቀው፣ ግን አትሊስት ነገሮች ትክክል ሳይሆኑ ሲቀሩ በውስጥ በኩል ያለው ማንኛውም መድረክ ሲታፈል ልክ አይደላችሁም ብሎ የሚያነቃው የሚቆጣ ኃይል ያስፈልጋል። ስለዚህ አሜሪካን ኦባማን በጉብኝታቸው ወቅት ይህንን ልክ አለመሆናቸውን እንዲነግሯቸው። ልክ የማይሰሩት ስራ ደግሞ በእያንዳንዱ ልክነን በሚሏቸው ጉዳዮች ላይ ተጽዕኖ የሚያሳርፍ ነው እና ይህንን የመብት ጥሰት አቁሙ፣ ጋዜጠኞችን ፍቱ፣ የማህበራት ተቃዋሚዎች ድምፅ ይኖራቸው የሚለውን መልእክት አንድ ካልሰፈትም የዓለም ህዝብ ይህንን ጉዳይ ለሚፈጽሙ ሀገራት መልእክት ሊያስተላልፍ ይገባል። እዚህ ላይ ደግሞ ሁሉም አብሮ መስራት አለባቸው። ይሄ በጣም በአጠቃላይ አፍሪካ ህብረት ላይ የተናገሩት ምክክር በእውነቱ አንደትም ያለ አበረታቶሻል። በግልጽ እንደሚታየው እነኚህ ንግግሮች ምን አይነት ተጨባጭ ፋይዳ ይኖራቸዋል? አንድምታዎች ውስጥ ለሚሰማው ወገን ብለሻል። መለስ ብለን እንመለከታለን። ስመኝ የቆየ በዚህ በዩናይት ስቴትስ በሚገኘው ናሽናል ኢንዶመንት ፎር ዲሞክራሲ ተቋም ውስጥ በጥናት ባለሙያነት በመስራት ላይ ነው የምትገኘው። በተከታዩ ፕሮግራማችን እንደምናገኘሽ ተስፋ አድርጋለሁ። ለዛሬው እግዜር ይስጥልኝ። በነገራችን ላይ ክቡራትና ክቡራን አድማጮች አበበ ቢቄላ የተወለደው ሐምሌ 30 ነበር። በህይወት ቢኖር ዛሬ 81 ዓመት የሆነው ነበረ። ዘላለማዊ ክብርና ሰላም ከአበበ ቢቄላ ጋር ይሁኑ። ለማንኛውም ራዲዮን ሶኒ መሸጥ የጀመረው በዛሬው ዕለት የዛሬ 60 ዓመት ነው። እንግዲህ ክቡራትና ክቡራን አድማጮች ነገ ዝግጅት አለን። ዝግጅቶች ነገና ከነገ ወዲያ የሙዚቃ ቃና በያሊ ወይም በአፍሪካ ወጣቶች ፕሮግራም ላይ የተቀናበረ ዝግጅት በመስታወት ይጠብቋቸዋል። ለማንኛውም ለዛሬ ምሽት ያዘጋጀነው በዚሁ ተደምድሟል። ፕሮግራሙን የመራልን ቴሌ ላይምቤክ ነው። እንደዚሁም ቴክኒሻኑ ቮቴክ ዞርኒያክ በምሽቱ ፕሮግራም ዋና አዘጋጅት ዝተበላቸው ና ሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና አዲስ አበባንና አብራችሁ ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። ሰላም Pada na durunya bukur The voice of America Zero way